ከማህበረሰብ ለማህበረሰብ ምህረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ለነቃቀኝ አምላክ መንፈስ ሊዳስሰኝ በእኔ ላይ መጣ። እዚያ አይደርስም፣ ዋጋም የለውም በሰዎች አፍ የተባለን ሰው አይገርምም ወይ? በቸርነቱ ለሱ ክብር ጌታ ሲያነሳው፣ አይገርምም ወይ? አይገርምም ወይ? አይገርምም ወይ? አይገርምም ወይ? ምሕረቱ እያስደነገኝ ነው ጌታዬ Danny I'm lagging man wie የዛሬው እንግዳችን ቀደም ሲል ዝማሪያቸውን የሰማችሁት ዘማሪና ፓስተር ዳንኤል አምደ ሚካኤል በዳላስ የወንጌላውያን አማኞች ቤተ ክርስቲያን አገልጋይ ናቸው። ዘማሪና ፓስተር ዳንኤል እዚህ አውስትራሊያ በመጡበት ወቅት አጠር ያለ ቆይታ አድርገን ነበረ። ለቃለ ምልልሳችንም መነሻ ያደረግ ነው እንዴት ወደ ወንጌላውያኑ ሕይወት ከዚያም ወደ ዝማሬው አለም እንደተቀላቀሉ በመጠየቅ ነበረ። እርሳቸውም ሲመልሱ እንዲህ ብለውናል። በኢትዮጵያን አቆጣጠር ሰማኒያ አንድ እንደ ኢሮፒያን ካሌንደር ደግሞ 89 አመተ ምህረት ነው። እኔ እኛ የምንለው ወደ ጌታ የመጣሁት በዛን ጊዜ የስምንት ክፍል ተማሪ ነበርኩ። የወንጌላውያን አማኞች ቁጥር ያን ያህል ሲግኒፊከንት አልነበረም። ለዚህ ለመጀመሪያ ያገኘውት ሰው ነው በዛ እምነት ውስጥ ያለ ሰው መጽሐፍ ቅዱስን የመሰከረልኝ ማለት ነው። ኦፍ ኮርስ ከዛ በፊት በነበርኩበት እምነት በእናት በአባት እምነት መንፈሳዊ ዝንባሌ ነበረኝ። ቤተ ክርስቲያን የመሄድ የማስቀደስ፣ ጾሞችን የመጾም እንደዛ በልጅነት የማደርገው የማዘወትረው ነገር ነበረ። ምናልባት መንፈሳዊነቱ ከልጅነት የጀመረ ነው ያ ይመስለኛል። ሞር እንድጠይቅ ሞር ደግሞ መጽሐፍ ቅዱስን ለመረዳት ፍላጎት ውስጥ ያደረው ሰው ያ ይመስለኛል። እንድጠይቅ ያደረገኝ ሰው ለጥያቄ ያገኘሁት መልስ ነው። ወደዛ ወደ ወንጌላዊ አማኞች ያን ጌታን ተቀብዬ በእኛ አባባል ያንን ሕይወት የጀመርኩት ማለት ነው። ይሄን ይመስላል ጅማሬው። ከዛ በኋላ እርስዎ በብዛት መታወቅ የጀመሩት በዝማሬ ነው። ጊታርን እንዴት መረጡት? ከድምፆ ጋር መስማማቱን እንዴት አወቁት? ወደ ጌታ ከመምጣቴ በፊት ብዙ የሙዚቃ እውቀት አልነበረኝም። እንደገና ደግሞ የሙዚቃ መሳሪያንም ቀረብ ብሎ ለማየት እድሉም አልነበረኝም። ስለዚህ ወደዚህ እምነት ከመጣሁኝ በኋላ በመዘምራን አገልግሎት ውስጥ ለማገልገል ገባሁ። ስለዚህ የዛን ጊዜ ነው የአኮስቲክ ጊታር ጠጋ ብዬ ማየት የቻልኩት። ራሴን ማስተማር ጀመርኩኝ ማለት ነው እዛ ባገኘሁት። የራሴ የሆነ ጊታር አልነበረኝም፣ ግን እዛ መዘምራን ግሩፕ ውስጥ የነበረ ጊታር፣ በዛ መማር ጀመርኩኝ። ሁለት ጊታር ስለነበረ አንደኛውን ጊታር ወደ ቤትም ይዤ እንዲሄድ ይፈቀድልኝ ነበር። ቤትም ሞር ፕራክቲስ ማድረግ ጀመርኩኝ። የጊታር መማሪያ መጽሐፎችን አንድ መጽሐፍ አገኘው። ከዛ እዛ ላይ ያሉት ጀስት ቤዚክ ሚዚክ ሩድመንትስ ያስተምራል። እሱን እያነበብኩኝ በዛ አንድ ሁለት ሶስት ኮርዶችን ማድረግ ስጀምር ቀስ እያለ እየገባኝ ጆሬ እየተከፈተ መጣ ማለት ለድምጾች ሶ ከዛ ያንን ደግሞ ፕራክቲስ በማድረግበት ጊዜ ኢን ደ ሚን ታይም ዜማዎችን የማንጎራጎር በውስጥ የአዳዲስ ዜማዎችን የማንጎራጎር ነገር ዴቨሎፕ እያደረግኩ ይመጣው። ከዛ በኋላ ደግሞ መጽሐፍ የሚለውን ነገር እሱንም ዴቨሎፕ እያደረኩ መጣው እና ጊታር ምናልባት በሶስት ወር ጊዜ ውስጥ የተወሰኑ ቤዚክ የሆኑ ኮርዶችን ተምሬ ኳይሮችን መዘምራንን ለማጀብ እንደጀመርኩኝ ትዝ ይለኛል። በዛን ጊዜ ከጊታር ጋር ትውውቅ የጀመር ነው። በጊታርም ማገልገል የጀመርኩት በዛን ጊዜ ነው። ራሴን እያስተማርኩ የመጣሁት ከኢትዮጵያ ስወጣ ወደ ካናዳ ነው የሄድኩት። እዛ ትምህርት ቤት የመግባት እድል አገኘው። መጽሐፍ ቅዱስና ትምህርትና ሚዚክ ሴክረድ ሚዚክ በሚል የባችለር ዲግሪን ዛ ሰራው። ሞር ኤክስፖዠር አገኘው ማለት ነው፣ አጠቃላይ ለሚዚክ ነገር። እስካሁን ድረስ እንግዲህ ጊታሩን አልተላቀቅንም ከጊታሩ ጋር ወደ ዝማሬው አሁን መለስ ስንበል ና እንግዲህ ወደ ስምንተኛው ዝማሬው ላይ ደርሰዋል የመጀመሪያው ዝማሬው የትኛው ነበር ትንሽ ብሰማው ደስ ይለኛል በዚህኛው ድምጽ በዚህኛው ዘመን አሁን በጎልማሳ ድምጽ ማለት ነው ወል ቁጥር አንድ አልበም አንበሳ የህውዳ አንበሳ በሚል ታይትል ነው የተሰራው። አብዛኞቹ እዛ ላይ ያሉ መዝሙሮች ሀይስኩል ወኜ የጻፍኳቸው መዝሙሮች ናቸው። አንዳንዶቹ ውም ትምህርት ቤት ደስክ ላይ ወኜ የጻፍኳቸው ናቸው። ትምህርት ቤት አስተማሪ በማይገባበት ታይም ሶ ምንም ስራዊ ማሀሳቢም ማይንዴም እዛ ላይ ስለነበረ እንደዛ የተጻፉ መዝሙሮች ናቸው። መጀመሪያ ላይ የጻፍኩት መዝሙር ሪሊዝ እስካሁን አልበም ላይ አልወጣም፣ ግን በመዘምራን ቡድን ውስጥ የተወሰነ ጊዜ ተዘምሯል። ስለ ጌታ ኢየሱስ ክርስቶስ ምጽአት፣ ኢየሱስ ይመጣል በግርማ በክብር፣ እውነተኛውን ሰላም ያውጃል በምድር፣ ጦርነትም ጠፍቶ እስከ መጨረሻ፣ ሰይፉም ተቀጥቅጦ ይሆናል ማረሻ፣ የሚለውን ከኢሳያስ መጽሐፍ ትንቢተ ኢሳያስ መጽሐፍ ላይ ያለ ሀሳብ ነው። ከዛ የተወሰደ መዝሙር ነው እና እሱ ነው ግን፣ ቁጥር አንድ ላይ ከተካተቱት መዝሙሮች የይሁዳ አንበሳ አንዱ ነው። ኢየሱስ ነው ያከበረኝ፣ የእኔ ወዳጅ፣ ከወደድከው፣ ምስጋናዬን ጌታ ከተቀበልከው የመሳሰሉት መዝሙሮች አሉ። ከዛ መሀል እንግዲህ አሁን በዚህኛው ድምጽ ለምሳሌ የኔ ወዳጅን ሞክረው ጥሩ ነው ብዬ ያስባለ የእኔ ወዳጅ ኢየሱስ ነው ግዙፍን ቀንበሬን የሰበረው ከሱ በቀር ሌላ ላውቅም። በጣም ተዋደናል አንለያይ። ይህን ያል ካልኩ ይበቃል። ጊታሩ ቢኖር መሆንን ዘምር ነበር የዝማሬው አቅም አለ፣ ጊታር መጫወት አለ፣ ዜማና ግጥሞችን የመድረስ ነገር አለና፣ ሁሉንም ዜማዎቹትን እርሶ ነው የሚደርሱት? ዜማዎቹንም ግጥሙንም? አዎ፣ በእኛ እምነት ከጌታ እንደተቀበል ነው ስለምናምን ጌታ ሰጠኝ ነው የምንለው። ዜማውንም ግጥሙንም እግዚአብሔር እንደተቀበልን ስለምናምን ጌታ የሰጠኝ ነው የምንለው። ያ ዜማውንም እንደገና ደግሞ ግጥሙንም መጽፈው እኔ ነኝ። ወደ እኛ ማህበረሰብ ስንመጣ በተለይ በውጭ ሀገር ላለው ማህበረሰብ መሰባሰቢያ ቦታቸው የእምነት ተቋማት፣ የማህበረሰብ ተቋማት በጋራ የምንሰባሰብባቸው ናቸውና የአገልጋዮችስ አስተዋጽኦ ምንድን ነው? ህብረተሰብን በመቅረጽ በማረጋገጥ ደረጃ ምን ይመስላል ያላችሁ ሚና? እሺ በጣም መልካም ጥያቄ ነው። የሰው መሰረታዊ ፍላጎቶች በዚህ ከስጋዊው ነገር ብንነሳ ቤዚክ የሆኑ ነገሮችን ፍላጎቱን ለማሟላት ሰው የሚሮጥበት ዓለም ውስጥ ነው የምንኖረው ብዙ ነገር አንበው እንዳልሽው በዌስተርን እንትን ሶሳይቲ ውስጥ ስንኖር ለስራ ኦፖርቹኒቲ ያለው ለመማር ኦፖርቹኒቲ ያለው ብዙ ሰው ኑሮውን ለመምራት መደፋ ቀና የሚልበት ሀገር ውስጥ ነው የምንኖረው። ከሞላ ጎደል የተሟላ ነገር ሊኖረው ይችላል፣ ግን ስጋዊው ነገር ብቻ ሙሉ እርካታ አይሰጠውም ለሰው ልጅ እና መንፈሳዊ ደግሞ ጥማት አለው ሰው ስለዚህ ያንን መንፈሳዊ ፍላጎቱን ሚት በማድረግ ነው አገልግሎት የምንሰጠው። ደግሞ እግዚአብሔር ቃልም እንደሚያስተምረን ይሄኛው ይሄኛው አሁን የያዝነው የሚታየው ዘላለማ የሆኑ የሚቀጥል አይደለም ከኛ ጀምሮ ከሰው ህይወት ጀምሮ አላፊ እንደሆነ ነው የሚናገረው። ስለዚህ ሰው ዘላለማዊ ነገሩን ሲያስብ ልቡም ያርፍበትን ከአምላኩ ጋር የሚገናኝበትን ሰላም የሚያገኝበትን ነገር የሚያገኘው መንፈሳዊ አገልግሎት በሚሰጥበት ቦታ ላይ ነው። ስለዚህ በምንኖርበት ኮሚኒቲ በለቅሶ ጊዜ ሊሆን ይችላል፣ በደስታ ጊዜ ሊሆን ይችላል፣ ደግሞ እንደተለመደው በእሁድ እሁዳ የአምልኮ አገልግሎታችን ይህንን አገልግሎት ነው የሚያገኘው ለነፍሱ ለመንፈሱ እረፍትን የሚሰጥ ሰላምን የሚሰጥ ከሌሎች ወንድሞቹ እህቶቹ ጋር የሚያቀራረብ ህብረትን ህብረት ላይ ፎከስ ያደረገ ነገሮችን በማድረግ ነው የምናገለግለው። ከኔክስት ጄኔሬሽን አንጻር ደግሞ ከልጆች አንጻር ልጆች ደግሞ በሃይማኖታዊ ስርዓት ታንጸው የሚያድጉበትን ነገር በማስታጠቅ ያንን ነገር በማድረግ ነው የምናገለግለው ህብረተሰቡን ማለት ነው። የአገልጋዮች ህይወት አስተማሪ ነው። ለሌላውም አርአያነቱ አስተማሪነቱ እና ዘለግ ያለ ጊዜ ቆይተዋል ውጭ ሀገር እና እስቲ የውጭ ሀገር አወጣጦትን አኗኗሮትን፣ የቤተሰብ ህይወቶትን ጠቅለል ባለ መንገድ ቢገልጹልን። እሺ፣ በጣም አመሰግናለሁ። ወደ ውጭ ሀገር የወጣሁት እንደ ኤውሮፓውያን አቆጣጠር በ2024 ዓመት መሆኑ ነው። አሁን ስወጣ ባለቤቴ አስቀድማ የምትኖረው ካናዳ ነበረ። እሶ ከካናዳ መታ ተገናኘን። በጩኝነት ሁለት ዓመት ያህል ከቆየን በኋላ 1999 ላይ የዛሬ 25 ዓመት ትዳር መሰረትን። ከዛ በኋላ ምናልባት 8 ወር 9 ወር አብረን ከኖርን በኋላ ኢትዮጵያ ከዛ ወደ ካናዳ አብረን ሙብ አደረግን ማለት ነው። ካናዳ ከገባን በኋላ ምናልባት ከሁለት ዓመት ተኩል በኋላ የመጀመሪያ ልጃችንን ወለድን። ወንድ ልጅ ነው፣ ክርስቲያን ይባላል። ከዛ በኋላ ደግሞ ከሁለት ዓመት ሴት ልጃችንን ወለድን፣ ግሬስ ትባላለች። ሶ እዛው ካናዳ ኑሯችንን መስረተን ልጆቻችንን ማሳደግ ጀመርን። እኔ ፉልታይም ትምህርት ቤት ይሄድ ነበረ፣ ባለቤቴ የተሰራ ነበረ እሱ እንደዚህ እያለ ለስምንት አመት ያህል ካናዳ ኖርን። ትምህርቴን ስጨርስ ከዳላስ ቤተ ክርስቲያን፣ አሁን ከማገለግልባት ዳላስ ወንጌላውያን አማኞች ቤተ ክርስቲያን በሙሉ ጊዜ አገልጋይነት እዛ እንድናገለግል ቤተ ክርስቲያን ጥሪ ያደረገችልን። እኛም ነገሩን ካሰብን ካሰላሰል ከጸለይንበት በኋላ ወደዛ ለመሄድ ፈቀድን። ሰ ከ2008 ጀምሮ ኑሯችንን ያደረግነው በዳላስ ቴክሳስ ነው። እዛ ልጆቻችንን አሳደግን። አሁን ልጆቻችን ሁለቱም አድገው ተማሪዎች ናቸው። ስለዚህ አሁን እኔና ባለቤቴ ሳንወልድ ወደ ነበረበት አይነት ህይወት እሱን ወደዛ እየተመለሰን ነው። አ ቲንክ 2023 ላይ አብረን ኢትዮጵያ ሄድን። አሁን ደግሞ አታውቅም ነበር እሷ ወደዚህ ሀገር ለአገልግሎት ስጋበዝ የሀያ አምስተኛ አመታችንም ስለሆነ ኖቬምበር ወር ዝም ብዬ በቃ እንድ ቦታ እንሄዳለን ተዘጋጂ ምናምን ብያት ያል ከዛ በኋላ መጨረሻ ላይ ነው የነገርኳት አሁን አብረን ለመጓዝ እድል አገኘን ደሞሽ ድዘርበት ብዙውን ጊዜ ከልጆች ጋር ታጠፋ ስለነበረ እኔ የተለያየ ቦታ ሄጄ ሳገለግል ብዙውን ሀላፊነት የምትወስደው እሷ ነበረች ልጆቹንም በማሳደቅ በእርግጥ ከፋሚሊ ብዙ እንዳርቅ ውሳኔ ነበረኝ። በአገልግሎትም ቢሆን ከሶስት ቀን በላይ አልቆይም። ተመልሼ ወዲያውኑ የመጣው አንድ ደግሞ ቦታ ላይ አንድ ሎካል ቸርች ላይ ሴትል አድርጌ የነበረ ደ ላስት ቶኒ ሳምቲንግ የርስ ውጭ ሀገር ያገለገልኩት ማለት ነው። ስለዚህ ለልጆቼም ለቤቴም ቅርብ ነበርኩኝ። ምናልባት በአመት አንድ ጊዜ አገር ቤት ሲሄድ ለአንድ ወር ያህል ምናምን ካልሆነ በስተቀረ አብዛኛውን ጊዜ አብረን ያለው ያ ደግሞ አብረን በደንብ ልጆቻችን እንድናሳድግ ረድቶናል። ለቤተሰብም ጤንነት፣ ለራሳችንም ደግሞ መንፈሳዊ ሕይወት ብዙ ረድቶናል። ሰው የቤተሰብ ሕይወቴ ይህን ይመስላል። ምናልባት አንድ ላይ መንፈሳዊ ሕይወታችን ከምንሰጠው አገልግሎት ጋር ውጪ ካሉት ጋር የሚለውን ሀሳብ እንትን ለማለት ኢምፖርታንት ነው። በትዳር ሕይወታችንም በመንፈሳዊ ሕይወታችንም እንደ አገልጋዮች ኤግዘምፕለሪ የሆነ ህይወት መምራት አለብን። በመጀመሪያ ለሰዎች ብለን ሳይሆን ለነፍሳችን ብለን ሲቀጥል፣ ደግሞ ኃላፊነት ስላለው አድርጉ ምለውን ነገር ሳላደርግ ሰዎችን ይህንን አድርጉ ማለት አብሮ አይሄድም። በአገልግሎት አንጻርም ያ ትልቅ ኃላፊነት ስላለው ህይወታችንን ልክ ጌታ ባስተማረበት መንገድ መምራት አለበት። ኤክስፔክትም የሚደረግ ነው ከመንፈሳዊ አገልጋዮች። በወንጌላውያኑ ዓለም ውስጥ ሰባኪዎች፣ ምእመኑ፣ ዘማሪያን ቁጥሩ ጨምረዋል። ከቁጥሩ መጨመር ጋር ሃይማኖቱ ትንሽ የሚሰጠው ነጻነት አለ በተለያየ መንገድ መሄድ ማለት ነው። ይህንን የምለው ከሌሎቹ ጋር ስናነጻጽረው ነው። አሁን ጥንታዊ ሃይማኖት ከሚባሉት ለምሳሌ ካቶሊክን ብንጠቅስ፣ ኦርቶዶክስን እስልምናውን ብንጠቅስ ምን ይመስላል? በአሁን ሰዓት ያለው ሲያነጻጽሩት እርሶ ምናልባት መሀል ላይ ያሉ ይመስለኛል። በደርግ ዘመን በፊት የነበሩ የድሮ አንግላውያን አሉ። በእናንተ ዘመን ያሉ አሉ። አሁን ያለውና እንዴት ያውታል? በጣም ኢምፖርታንት ጥያቄ ነው። ጥሩ ጥያቄ ነው። ከእምነት አንጻር የሚጠቅም ነገር ሲሆን ጥሩ ነው። ላለው የሚጠቅም ሲሆን፣ ለምሳሌ ህብረቱን የሚጠቅም ሲሆን፣ ቤተክርስቲያንን የሚጠቅም ሲሆን፣ ለቤተክርስቲያን እድገት የሚሆን ሲሆን፣ ከወንጌል አንጻር ደግሞ ሌሎችን ለመድረስ የሚጠቅም ነገር ሲሆን፣ የማይጠቅም ነገር ከሆነ ግን ጥሩ አይደለም። የትኛውም ለምሳሌ ነፃነት ብለን ስንል ምን አይነት ነፃነት መጽሐፍ ቅዱስ ከሚለው መንገድ ውጭ ሄጄ የማወራው ነፃነት ለእኔ ነፃነት አይደለም። ልክ ነው። አሁን ወደ ካቶሊክ ወይም ደግሞ ወደ ኦርቶዶክስ አብያተ ክርስቲያናት ስንመለከት ወጥ የሆነ ስትራክቸር አላቸው፣ ሀይራርኪ ያለው መመሪያቸው ያላቸው እንትን ሁሉ ቦታ አፕላይ የሚያደርግ ነው። ወደ ወንጌላውያኑ ስንመጣ ደግሞ እያንዳንዱ ቸርች አውቶኖመስ ነው፣ ራሱን በራሱ ነው የሚያስተዳድረው። ኦፍኮርስ ጥቂት ዲኖሚኔሽኖች አሉ በኢቫንጀሊካልም ቢሆን ለምሳሌ መካኒሶን ሉትራን ብንወስድ እንደዚህ በውጭም ቢሆን ሼፕ ቅርጽ ያላቸው አሉ፣ ግን አብዛኛው አንድ ሰው ወጥቶ በራሱ የሆነ በኢቫንጀሊካል ስም ህጉ በሚፈቅድለት መሰረት ቤተክርስቲያን ከፍቶ መንቀሳቀስ ይችላል። እያንዳንዱ ያው በዛ በወንጌላውያን ስም እየተከፈተ የሚመጣው አብያተ ክርስቲያናት የሚደመሩት እዛው አምብሬላ ስር ነው። ስለዚህ ስትሪክትሊ ዲኖሚኔሽናችንን ይዘን ከሄድን ይሄኛው አይመለከተኝም ልንል እንችላለን። ግን ደግሞ እንደዛ እንዳንል አስተምህሯችንም ያለን ነገር ተመሳሳይ ነው። ስፔሻሊ በዚህን ጊዜ ትንሽ ከመስመር የወጡ የምናያቸው ብዙ ነገሮች አሉ። እነዛ እንዴት እንደምገልጻቸው አላውቅም። ነፃነቱ ጥሩ ቢሆንም በተለይ ከወንጌል ስራ አንጻር ዋናው ሜሴጅ የወንጌል ሜሴጅ ምንድን ነው? ሰዎች በልጁ በኢየሱስ ክርስቶስ አምነው እንዲ እንዲድኑ ነው። እዚህኛው ወይም እዛኛው ዲኖሚኔሽን ውስጥ መሆን እንዲሆኑ የሚለ የእግዚአብሔር ሀሳብ አደለም። እሱ ምድር ላይ ስንኖር ግን የግድ ቤተ ክርስቲያን ኦርጋናይዜሽናል መልክም አላት። ስለዚህ ነገሮችን በትክክል ለመምራት ለማስተዳደር ሲስተማቲክሊ ደግሞ የወንጌልንም ስራ ለማድረግ የሚሽንንም ስራ ለማድረግ በጣም ምዕመናንንም ደግሞ በአግባቡ በማስተማር የጌታ ደቀ መዛሙርት እንዲሆን ለማድረግ ኢንስቲቲሽኑ በጣም አስፈላጊ ነው። ከዋናው መልእክት አንጻር አብያተ ክርስቲያናት ቢበዙ ምንም አይደለም፣ ግን የእግዚአብሔርን ቃል መስመር ባለቀቀ ምንም አይነት ህብረት ይሁን ምንም አይነት ስም ይኖረው፣ ከእግዚአብሔር ቃል መመሪያ ካፈነገጠ ከእግዚአብሔር ቃል እውነት ከራቀ እሱ ትክክል አይደለም። ስጋት አሉት ወይ ህነት ነገሮች ምናልባት አንዳንዴ ከቁጥጥር ውጪ እንዳይሆኑ ህብረተሰብን ከማገልገል ውጪ በህብረተሰብ የመገልገል ሁኔታዎች ሊታዩ ይችላሉ የሚል በሌሎች ላይ የሚታይ ስጋት አለ እና ስጋት አለ ወይ? እውነት ነው። አይ ኮንሰርኑ አለ። ከማገልገል አንጻር እኛ ለመገልገል ከሆነ የምናደርገው ዋናውን የወንጌልን ሀሳብ ስተናል ማለት ነው። አሁን ያለንበትን ዘመን ስናይ መስመር የለቀቀውን ስናይ ምእመናን እየተጨነቅን ነው ያለ ነው ወይስ እያስጨነቅን ያለ ነው? እሱ እንግዲህ በዚህ ዘመን እንደዛ አይነት ነገሮች ኦፍኮርስ ሶቪየስ ይታያሉ። አይ ቲንክ ማጥለያው የእግዚአብሔር ቃል ነው። ስለዚህ በዛ ቃል በእግዚአብሔር ቃል መነጽር የትኛው ነው ትክክል ትክክል ያለ ነው ብሎ ምእመናን መውሰድ ያለባቸውን እርምጃ ከነፍሳቸው አንጻር ሊወስዱ ይገባል ብዬ አስባለሁ። ደስታዬ በጌታ ሙሉ ነው። ከእንግዲህ ምንስ ያሸኛል? በምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታው አላፊ ነው ትቼ ዋለው አምላኬ ክብር ባለበት የኔስ ሀገር በሰማይ ነው። ኦ ቃሉ እንደሚናገረው ሃሌሉያ። ዘማሪና ፓስተር ዳንኤል አምደ ሚካኤል በዳላስ የኢትዮጵያ ወንጌላውያን አማኞች ቤተ ክርስቲያን አገልጋይ፣ እግዚአብሔር ስጥልን። እናመሰግናለን። እኔም በጣም አመሰግናለሁ ይህን እድል ስላገኘው። የእናንተንም ሬዲዮ ጣቢያ እግዚአብሔር ይባርክላለሁ። ከኔ የሆነ ምን አለ ጌታ፣ ከኔ የሆነ ምን አለ ሁሉ ሁሉ ጌታ ባንተ ነው። ጌታ ኢየሱስ ሁሉ ባንተ ነው የሆነው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።